ራሱን እስላማዊ መንግስት ብሎ የሚጠራው ነውጠኛ ቡድን አጥፍቶ ጠፊዎች ሰሜናዊ ሊቢያ ውስጥ በሚገኝ አንድ የነዳጅ ማውጫ ተቋም ላይ ዛሬ ሰኞ ጥቃት ማድረሳቸው ተገለጠ። ይሁንና አጥቂዎቹ በቶሎ መባረራቸውን የጦር ኃይል ባለስልጣናት አስታውቀዋል። ጥቃቱ ያነጣጠረው ነዳጅ ወደ ውጭ ሀገር የሚልከውን የአልሲድራ ተቋም ሲሆን፣ በድንገቱም ሁለት ወታደሮች መሞታቸው ተገልጧል። አይሲስ ባሰራጨው የትዊተር መልእክቱ ተዋጊዎቹ በአልሳድርስ ተቋም ላይ ጥቃት ያካሄዱት የግዜር ጠላቶች በሚላቸው ኃይሎች ላይ በጀመረው ዘመቻ መሰረት መሆኑን ገልጧል።